ከድርጅት አመራር እስከ ወረዳ አስተባባሪ ያሉ አንዳንድ አባሎቻችን የፍርድ ቤትን የዋስትና ፈቃድ ችላ በማለት ጭምር ታስረውብናል ሲሉ በኦሮሚያ ክልል የሚንቀሳቀሱ አንዳንድ የፖለቲካ ፓርቲዎች ስሞታ አቅርበዋል። የቤተሰብ አባላት እንደታሰሩባቸው የገለጹ አንዳንድ የክልሉ ነዋሪዎችም ተመሳሳይ ስሞታ አላቸው። ከፖሊስና ከጠቅላይ አቃቤ ሕግ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፀሐይ ዳምጠው ተጨማሪ አላት። አቶ ደረጀ መርጋ የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር ናቸው። ላለፉት ጥቂት ዓመታት በፖለቲካ አመለካከታቸው በቅሊንጦ እስር ቤት ከአባታቸው ከአቶ መርጋ ደበሊ ጋር ታስረው ማሳለፋቸውን የጠቀሱት የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ የህዝብ ግንኙነት ኃላፊ አቶ አዲሱ ቡላላ አቶ ደረጀ የለውጡ መንግስት ባደረገው ምህረት ተፈተው ነበር ሲሉ ተናግሯል። አቶ ደረጀ ከእስር እንደተፈቱ በፓርቲ ውስጥ በነበራቸው ኃላፊነት ቀጥሎ እየሰሩ እያሉ በመንግስት ጸጥታ ኃይል ተይዞ መታሰራቸውን ገልጿል። ፊት ታስሮ እዚህ አዲስ አበባ ፖሊስ ጣቢያ ያገኛል። አራት አምስት አካባቢ ጊዜ አካባቢ ፍርድ ቤት ተመላሰዋል። ምንም የተገኘበት ምንም ማረጃ ማስረጃም አልተገኘም። ዝም ብሎ ሲያመላለሱት ነበር። ፍርድ ቤቱ ትላንት የዋስ መብት እንዲለቀቅ የዋስ መብቱን አክብሮለት ነበር። በዚሁ መሰረት በአራት ሺህ የዋስ መብት እንዲከፈል ተጠይቀን ነበር። በዚሁ መሰረት ከፍልን ስንመጣ ወደ ሜክሲኮ ወዳለው ፌዴራል ፖሊስ ሄዳችሁ ጠይቁ ተባልን። እዛ ስንት ደግሞ ግባኝ ስለተጠየቀበት አሁን ሳታችልም ልቀቅም አሉን። በዛ ሁኔታ ነው ትላንት ሳይፈታ የቀረው። አቶ አዲሱ አክለውም የድርጅታቸው አመራሮች በዞንና በወረዳ ደረጃም እየታሰሩ ነው ሲሉ ገልጿል። የተለያየ ቦታ ዛኛ ባላችን ታስሯል። አመራሮቻችን ታስሯል። ለምሳሌ አሁን ልነቀምት የዞን ጽህፈት ቤቱ አስተባባሪ ፍቃዱ አያና ታስሯል። ራብ ጉጂ አደወላ ወረዳ የወረዳው ጽህፈት ቤት አስተባባሪ ግርማ ሚቀብቱ ታስሯል። ግንቢ ላይ አብራ የሚባል ታስሯል። እዚሁም ሰሜንሻ፣ አሰላ እንዲሁም አዳማ የተለያዩ አመራሮቻችን ማለትም የወረዳዎች የዞኖች አመራሮቻችን ታስሯል። ስሩ ቀጥሏል። ከዛ ውጭ ደግሞ በተለይ አባሎቻችን እንዲሁም ደግሞ ፖለቲካ ውስጥ የሚለሉ ንጹሐኑ የእስር ቤት እየማቀዙ ነው የሚገኙት። ከፍተኛ እስር ነው እየተካሄደ ያለው። ወይዘሪት ፖንቱ ኢፍሬም የአቶ ኢፍሬም ገለታ ልጅ ናት። አባቷ አቶ ኢፍሬም ከስምንት ወር በፊት እንደታሰሩና በፍርድ ቤት የዋስትና መብት ተጠብቆላቸው በፌዴራል ፖሊስ መከልከላቸውን ትናገራለች። ኢፍሬም ገለታ በጭራሽ ብርቱ ኑሮ አቅም በተለይ ሁለት ሺ አስራ አንድ ና ሁለት ሺ አስራ ሁለት መሀል ሶስተኛ ጊዜ ነው ሲታሰርበ በትንሽ ወር ነው የሚራራቀው። ሶስተኛ ታስረው አራዳ ፍርድ ቤት ነው ጥር በአራት የዋስ መብታቸው አምስት ሺህ ብር ክፈሉ ተብለ ዋስ መብታቸው ተጠበቀ ብለን አምስት ሺህ ብር ከከፈልን በኋላ ስለ ዋስ መብቱ ስለ ብሩ የሚነግረንም ስለ ፍቺም ሆነ ምንም አይነት ፍንጭ ተከልክልናል። አቶ ሚልኪያስ ቡልቻ ጠበቃና የህግ አማካሪ ናቸው። በክልልና በፌዴራል ፍርድ ቤቶች ይሰራሉ። እርሳቸው እንደሚሉት ከሆነ ሰባት የሚሆኑ ደንበኞቻቸው በሽብር ተጠርጥሮ ከታ ሰሩ በኋላ ፍርድ ቤት በቀጠሮ ሲመላለሱ እንደከረሙ ተናግረዋል። ደንበኞች በሁለት መዝገብ አንዱ በአቶ ያዘው ከበባው የምለው ነው፣ ስድስት ሰዎች ሌላው መዝገብ አቶ ደሜ ባጫ በሚል መዝገብ ሲሆን ነው። በአቶ ያዘው ከበባው ስር ያሉት አቶ ያዘው ከበባ፣ አቶ ፍራውሊ እንዳለማ፣ አቶ ገላና ወጋሪ፣ አቶ ፊጥ አጫላ፣ አቶ ኤፍሬም ገለታ፣ አቶ ወይዘሮ ታደሉ ዮናስ የሚባሉት ናቸው። የተከሰሱበት ወንጀል በተሻረው የጸረ ሽብር አዋጅ መሰረት በአዋጅ ቁጥር ስድስት መቶ ሃምሳ ሁለት ህዝባር ሁለት ሺ አንድ ቅርጽ መሰረት ሽብር ወንጀልን ለመፈጸም ማዘጋጀት ማሴር እየተዘጋጁ ነበር በምል ነው ክሳቸው የቀረበው። የህግ ጠበቃቸው እንደገለጹት በአሁኑ ወቅት ከሁለት ተጠርጣሪዎች ውጪ ሌሎች ታሳሪዎች ክስም አልተመሰረተባቸውም ወይም ፍርድ ቤት እየቀረቡም አይደለም። በዋስም እንዲለቀቁ ተወስኖ የዋስትና ገንዘብ የተከፈለ ቢሆንም ፖሊስ አልለቀቃቸውም ስሉ አብራርቷል። አቶ ሚልኪያዝ ፍርድ ቤቱ በጣም ብዙ ቀጠሮ ወደ ዘጠኝ ቀጠሮ ካመላለሳች በኋላ ኦልሞስት አራት ወር ካለቀ በኋላ ክስ ካላቸውም በዚህ ጊዜ ውስጥ አስር ቀን ውስጥ ክሳቸውን አዘጋጅቷቸው አቅርቡ፣ ከዛ ውጭ ተጨማሪ ጊዜ አይሰጣቸውም ከዚህ በላይ የሚመረመር ነገር የላቸውም በማለት ትዕዛዝ ሰጥቶ፣ ፌዴራል ፖሊስ በቂ ማረጃም አላቀረበም። በተሰጠው ጊዜ ውስጥም ክስ አጠናቅሮ ወደ ቀቢ ሕግ ማስተላለፍ ስላልተቻለ ዋስትና መብታቸውን በመጠበቅ በአምስት ሺህ ብር ዋስትና ከእስር እንዲለቀቁ ትዕዛዝ ቢያስተላልፊም፣ ፖሊስ እነኝህ ሰዎች ብዙ ጊዜ ካቆየ በኋላ ሁለታቸው ላይ ብቻ በአቃቢ በኩል ይግባኝ ተጠይቆበት አምስት ቀን ተፈቅዶላቸው ነበረ። ሌሎች ላይ ግን ምንም ይግባኝ አልቀረበባቸውም። ፖሊስ በራሱ ስልጣን የፍርድ ቤትን ስልጣን ወደ ጎን በመተው አልለቀቃቸውም፣ አቆያቸው ማለት ነው። ፖሊስ ካለፈው አንድ አመት ጀምሮ በኢትዮጵያ ውስጥ ተመዝግቦ እየተንቀሳቀሰ መሆኑን የሚገልጸው ሀገር በቀል ድርጅት የምስራቅ አፍሪካ ሰብአዊ መብት ሊግ በዚሁ ርዕሰ ጉዳይ ላይ መግለጫ አውጥቷል። በኦሮሚያ ክልል በተለያዩ ከተሞች፣ ዞኖች እና ወረዳዎች ከፖለቲካ ፓርቲ አመራር እስከ አባል እየታሰሩ መሆናቸው በአሰባሰብነው መረጃ ደርሰንበታል ሲሉ የኢትዮጵያ የምስራቅ አፍሪካ ሰብአዊ መብት ሊግ ተወካይ አቶ ጌቱ ሰቦቃ ለአሜሪካ ድምጽ ተናግረዋል። ቀለም ወለጋና ምስራቅ ወለጋ እንዲሁም አራቱ ወለጋ ጥሞች ላይ በተለይ ማለት ነው እና ደቡብ ኦሮሚያ አካባቢ ላይ አሁን ደግሞ ሰንትራል ኦሮሚያንም አጠቃለ በገር

ከቤተሰብ ከህግ ጠበቆች ከፖለቲካ ፓርቲና ከሰብአዊ መብት ሊግ ለተነሳው ቅሬታ ከመንግስት አካል በተለይም ከፌዴራል ጠቅላይ አቃቢ ህግና ከፌደራል ፖሊስ ኮሚሽን ወንጀል ምርመራ ዳይሬክቶሬት መልስ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ጸሐይ ዳምጦ ነኝ ከአዲስ አበባ።